ስዕል 18 የኢየሱስ ጠላቶች አጥፍተነዋል ብለው ገምተው ነበር። ይሁን እንጂ አላጠፉትም። ኢየሱስ በመስቀል ላይ ከሞተ በኋላ ወዳጆቹ ሬሳውን በአንድ ዋሻ ውስጥ ቀብረውታል። የዋሻውንም በር በትልቅ ድንጋይ ደፍነውታል። ሁለት ቀናት አልፈው በሦስተኛው ቀን ኢየሱስ ከሞት ተነስቷል። ጥቂት ሴቶች ወደ መቃብሩ ሲመጡ ድንጋዩ ተንከባሎ ኢየሱስን ከስፍራው አጡት። ሁለት መላእክትም በስፍራው ስለ ነበሩ ኢየሱስ መነሳቱን አበሰሩላቸው። ተነስቷል እንጂ በዚህ የለም አሏቸው። ኢየሱስ ከሞት ሲነሣ እግዚአብሔር መሆኑን አረጋግጧል። ኢየሱስ አሁንም በሕይወት ይኖራል ከሰይጣንና ከሞትም ይበረታል።